በኢትዮጵያ ሶማሌ ክልል ከፍተኛ የመብት ጥሰት እየደረሰብን ነው የሚል ስሞታ በተደጋጋሚ ሲያሰሙ የቆዩ የአካባቢው ነዋሪዎች በክልሉ ፕሬዚደንት ትዕዛዝ በልዩ ፖሊስ ይፈጸማሉ የሚሏቸው በደሎች ይበልጥ ተባብሰው ቀጥለዋል ሲሉ ይከሳሉ። ይህንኑ ቅሬታቸውን ይዘው ሰሞኑን ወደ አዲስ አበባ የተጓዙት የአካባቢው የአገር ሽማግሌዎችና የጎሳ ተጠሪዎች አቤቱታቸውን ካሰሙባቸው የፌዴራል ባለሥልጣናት ምላሽ በመጠባበቅ ላይ ሳሉም ይህን ክስ ይዛችሁ ለምን ወደዚህ ሄዳችሁ በሚል በቤተሰቦቻችን ላይ ተጨማሪ ጥቃት እየተፈጸመ ነው ሲሉ ለአሜሪካ ድምፅ ገልጠዋል። አሉላ ከበደ ክሱን ካቀረቡት የአገር ሽማግሌዎችና የጎሳ ተጠሪዎች አንዳንዶቹን አነጋግሮ ተከታዩን አጠናቅሯል። የሚደርስብን ችግር ማብቂያ ቢያጣ ለፌዴራል መንግሥት አቤት ልንል ወደ አዲስ አበባ መጣን ያሉት ቁጥራቸው አንድ መቶ ሀምሳ የሚደርስ የአገር ሽማግሌዎች፣ የጎሳ ተጠሪዎችና የቀድሞ ፖለቲካ ፓርቲ አባላት የነበሩ ናቸው። የተቃውሞ ድምፅ በማሰማቴ መሳደድ ደረሰብኝ የሚሉም ይገኙባቸዋል። ማሙድ አብዱስ ተረ ይባላለሁ። ጅጅጋ ተወላጅ ነኝ። ጅጅጋ ከተማ ቀደም ሲል ለዚህ የሶማሌ ባት ከሀያ አንድ አመት ያገለገሉ ግለሰብ ነኝ። አሶሳሚ ነበርኩ። የክልሉ የችል ቤት አባሉ ነበርኩ። ራቸው ኬንያ ነው የመጣሁት ስታችን ያለአባር ሲታሰር ሲደረስ መሬታችንን ተዘርፎ ብዙ ድግል ሲደርስብን ለዛ ላለው ክልል ሳመለክቶ አንተ ህዝቡ ታንቀሳቅ ሻለ በማለት ያስሩና ያለ አግባብ ይፍርዱብን ስለፈለጉ ወደ ሽወት መትቻሉ። ማናቸው እነኝ ሰዎች ክልሉ አንድ ሰው ነው መንግስት የሚባል ስራ አሰሳሚ ስራ አውጪ የለም። አንድ ሰው አንድ ፕሬዚዳንት ባል አብዱ መሐሙድ ወር ብቻ ነው ሁሉም ነገር የሚያስከረክረው። እሱን እሶም ያስረው እሱ እንደ ፈለገ ነው። ጠብ አባዘነን ነው በሱ ፍራቻ ነው። ሱልጣን አብዱራህማን ከሽማግሌዎቹ አንዱ ናቸው። እጅግ ዘግናኝ ያሉት ድርጊት በቀብሪ ድሃር ከተማ ባለፈው ሳምንት መፈጸሙን ይናገራሉ። አንዲት የአስራ ስምንት ዓመት ወጣት የተገደለችበትንና የከተማይቱን ነዋሪዎች ወደ አደባባይ ያወጣ ሁኔታም እንዲህ ያስረዳሉ። ባለፈው ሳምንት አንድ አስራ ስምንት ልጅ የሆነች ሀስራ ከሳግላ ተገደለች። ከተገደለች በኋላ

فقال <applause> لقد اردت ان يا دكتور اردت ان اردت ان ولا አብዱል ረሺድ አሊ ሹሀ የወጣቷን ታይሲር ኦማር መሐመድን መገደል ዜና ይዞ የወጣው ራጆ ሚዲያ የተባለው በጅጅጋ የሰብአዊ መብት ጉዳዮች ዙሪያ የሚያተኩረው የኢንተርኔት አምድና በፌስቡክ ገጹ በመጽሐፍ ይታወቃል። ለታይሲር መገደል ሌላው ሰበብ የእኔ መጽሐፍ ነው ይላል ኦማር። ታይሲር ኦማር መሐመድ ኤልሚ ታላል አጎቷ ነኝ። በሶማሌ ክልል ፕሬዚደንት አብዲ መሐመድ ኦማር አብዲሌ እጅ ከዘመዶቼ ሰው ሲገደል ታይሲር የመጀመሪያ አይደለችም። የምወዳቸው ሴታያቴንና የሩቅ ዘመዶቼን ጨምሮ ብዙዎች ተገድለዋል፣ ታስረዋል። ቀደም ሲል የደረሱንን የተባሉትን ክሶች ይዘን ወደ ኢትዮጵያ የሰብአዊ መብት ኮሚሽን ደወልን። አቶ ደምሰው በንቲ በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ና ኮሚኒኬሽን ዳይሬክተር። ባለፈው ቅዳሜ በጅጅጋ ቀብሪ ዳሃር ከተማ ሰላማዊ ሰልፍ መካሄዱን፣ ለዚህም መነሻ የሆነ ድንገት ባለፈው ሐሙስ መከሰቱን፣ አንዲት ታዳጊ 18 ዓመት ወጣት ታይሲር ኦማር መገደሏን፣ እንደ ከሳሾቹም የልዩ ፖሊስ ኃይሎች እጅ ነው የሞተችው የሚል ነው ክሱ በኢትዮጵያ ሰብአዊ መብት ኮሚሽን በኩል። ስለዚህ ጉዳይ የምታውቁት የቀረበላችው ቅሬታም ሆነ የተከታተ የሚከተላችሁት ነገር ይኖር ይሆን? መልካም እንግዲህ እንደምታውቀው በአገሪቱ በተለያዩ አካባቢዎች ላይ እንደዚሁ መሰል ችግሮች እንደነበሩ ይታወሳል። በዚህ ጉዳይ ላይ ተመስርቶ ኮሚሽኑ የተለያዩ የማጣራት እና የመመራ ስራዎችን እያካሄደ ነው ያለው። እንደዚህ ዓይነት የማጣራት ስራዎች ከሚሰራባቸው አካባቢዎች አንዱ የኢትዮጵያ ሶማሌ ክልል ነው። ቀጥታ በዚህ ጉዳይ አሁን ቀደም ሲል በተጠቀሰው ግለሰብ በዚህ ደረጃ የመጣ ነገር ባይኖርም አጠቃላይ በዛ አካባቢ እየተደረገ ያለው ነገር ምንድን ነው በሚል በራማ የክትትል ስራዎችን እየሰራ ነው ያለ ነው፣ በሌሎች አካባቢዎችም እንደምናደርገው። ስለዚህ አጠቃላይ በአካባቢው ላይ ምንድን ነው የደረሰው ምንድን ነው የሰብአዊ መብት ጥሰት የተካሄደው፣ ወይም ደግሞ ምን ችግር አጋጥሞ ነበር፣ እውነት በልዩ ሀይል ፖሊስ የተገደለ ሰው አለ ወይ የሚሉ ነገሮችን ጨምሮ ሌሎችም አጠቃላይ ሁኔታዎችን ያዘለ ሪፖርት ለሚመለከተው ያለው የተወካዮች ምክር ቤት የምናቀርብ ይሆናሉ። አጠናቀን እንደጨረስን። ከዚህ ድንገት ጋር ተያይዞ የተገለጸው የተከታተል ነው በጋዜጣዊ መግለጫችሁ የቀረበ በኢትዮጵያ ሰብአዊ መብት ኮሚሽን የጅጅጋ ኮሚሽነር ድብደባ እንደደረሰባቸው ተገልጠዋል። ማነው ጥቃት ያደረሰባቸው? ምንድን ነው የሆነው? እስካሁን ያላችሁ መረጃ ምን ይሆን? መልካም እንግዲህ እውነት ነው። በኢትዮጵያ ሰብአዊ መብት ኮሚሽን የጅጅጋ ቅርንጫፍ ኮሚሽነር ኮሚሽነር ጀማል ጥቃት ደርሶባቸዋል። ጥቃት ነው ያደረሰው ማን ነው፣ በምን ምክንያት፣ በምን መነሻ የሚሉ ዝርዝር ነገሮች በምርመራችን ላይ ከግኝት በኋላ የምንገልጸው ቢሆንም ግን በግለሰቡ ላይ የተቃጣው ጥቃት የኢትዮጵያ ሰብአዊ መብት ኮሚሽን በጥልቅ የሚያወግዘው እጅግ በጣም አሳፋሪና ጋር አጸያፊ ድርጊት ነው። ማንም የፈጽመው ማንም የድርጊቱ ፈጻሚዎች ተለይተው ለሕግ የሚቀርቡበት ተጠያቂነት እንደሚሰፍንም ጭምር በዚህ አጋጣሚ ልናረጋግጥ ነው የምንወደው። በዚህ አጸያፊ ተግባር የተነሳ ቀጣይ የምናደርጋቸው የምርመራና የክትትል ስራዎች በምንም መልኩ የሚደናቀፉ አይሆንም፣ እንዲያውም ተጠናክረው የሚቀጥሉ ነው የሚሆነው። ድርጊቱን እጅግ አድርገን የምናወግዘው ተግባር ነው። መልካም። በሰብአዊ መብት ጥሰት የፕሬዚዳንቱ ጽሕፈት ቤት እየተወነጀለ ነው። የተለያየ ክፍሎች ናቸው ይህን ውንጀላ የሚያቀርቡት። ቀደም ብሎ የገለጽነውን ድንገት የዚችን ወጣት ህይወት መጥፋት ምክንያት የሆኑትን ጉዳይ አስመልክቶ በሂደት ያጣራችኋቸውን በእጃችሁ የሚገቡትን መረጃዎች አሰባስባችሁ ለመገናኛ ብዙኃን መስጠት የሚችሉበት እድል በተፈጠረ ጊዜ ሰፊ ማብራሪያ እንደምናገኝ ተስፋ አድርጋለሁ። አቶ ደምሰው በንቲ በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽንና ኮሚኒኬሽን ዳይሬክቶሬት ዲሬክተር፣ ለጊዜው አመሰግናለሁ። ጊዜ ርስጥልኝ፣ አመሰግናለሁ። መልካም ጊዜ ግድያን ጨምሮ በርካታ ወንጀላዎች የቀረቡባቸውን የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኦማርን ጽህፈት ቤትና ሌሎች ባለሥልጣናት ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም። የጠቅላይ ሚኒስትር አብይ አህመድን ቢሮ ጨምሮ አቤቱታ የቀረበላቸውን የመንግሥት መስሪያ ቤቶች እንዲሁም ሌሎችን ለማግኘት የምናደርገውን ጥረት እንቀጥላለን።